የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ግንቦት 11 2015 ዓ.ም ዝግጅታችን ጀመረ። ሲመጡና ሲመረመሩና ሲፈተሹ በኢትዮጵያዊነት ጥላ ስር ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈቱ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈቱ አለመሆናቸውን በዝርዝር መምከር ወጣቋ መያዝ ያስፈልጋል። ቀደም ብለን የሰማናቸው የአማራ ክልል ርዕሰ መስተዳደር ይልቃል ከፋልን ነው፣ በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች በተዘጋጀው መድረክ ላይ ከተናገሩት የተወሰደ ነው። በሌላ በኩል ደግሞ የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁር አስተያየትም አካተናል። ይሄ ህዝቦችን ብቻ አይደለም በብሔር የነጠላቸው መሪዎችን ሁሉ በጣሷቸዋል። አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ስትመለከቱ በዚህም በዛም የሚያወጡት መግለጫ ኢብን አይደማመጡም። እንደ አንድ ፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም። ረዳት ፕሮፌሰር ኤፍሬም አህዱኖ የሰማናቸው የሰማ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች ጉዳዮችም ተካትተዋል። እንደምናምሽታችኋል አድማጮቻችን፣ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ያለው ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደግፋም አብረውናሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን እንድታመሹ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎችን እንስማ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግደውልኔ ነኝ። በካርቱም ጦርነቱ በነዋሪዎች ላይ ከፍተኛ ጫና በማስከተል ላይ ባለበት ወቅት የታጠቁ ቡድኖችና ግለሰቦች የሚፈጽሙት ዝርፊያ ሌላ አሳሳቢ ጉዳይ ሆኗል ተብሏል። የፈጥኖ ድራሽ ኃይሉ በምድር ከተማዋን በተሻለ መቆጣጠሩ እና ጦር ሰራዊቱ ደግሞ በአየር ድብደባውን እንደቀጠለ በሚነገርበት ወቅት ውጊያው ከጀመረበት ከሚያዝያ ሰባት ጀምሮ የፖሊስ አባላት በመንገድ ላይ እንደማይታዩ ነዋሪዎች በመናገር ላይ ናቸው። ማንም የሚጠብቀን የለም፣ ፖሊስ የለም፣ መንግስትም የለም። ወንጀሎቹ ቤታችንን እየሰበሩ ያለንን ሁሉ በመውሰድ ላይ ናቸው ስትል የመንግስት ሰራተኛ መሆኗን የተናገረችው የሰላሳ አምስት ዓመቷ ሳራ አብድልአዚም ተናግራለች። የፈጥኖ ድራሽ ኃይሉ መኪና በመስረቅና የሰው ቤትን እንደ ካምፕ በመጠቀም ላይ መሆናቸውን አንዳንድ የአይን ማኞች ተናግረዋል። የፈጥኖ ድራሽ ኃይሉ ይህን ያስተባብላል። 17 ሺህ የሚሆኑና በሱዳን ባሉ ሁለት አደገኛ እስር ቤቶች የነበሩ ፍርደኞች በጦርነቱ መጀመሪያ ላይ ተለቀዋል። ለእስር ቤቱ መሰበር አንዱ ሌላውን ተጠያቂ ያደርጋል። በማዕከላዊ ምስራቅ ቡርኪና ፋሶ በጂሃዲስቶች የተፈጸመ ነው በተባለ ጥቃት ሀያ ሰዎች መገደላቸው ተሰምቷል። በዚህ ሳምንት ሁለት ጊዜ ታጣቂዎች ሁለት መንደሮችን ወርረው ሴቶችና ህጻናትን ጨምሮ ሀያ ሰዎችን እንደገደሉ የኤኤፍፒ ዘገባ አመልክቷል። አጥቂዎቹ በሁለቱ መንደሮች ቤቶችን ካቃጠሉ በኋላ የቁም ከብቶችን ይዘው ሄደዋል ሲሉ አንድ የአካባቢው ባለሥልጣን ተናግረዋል። ተጨማሪ ጥቃት ሊሰነዘር ይችላል በሚል ፍራቻ ነዋሪዎች መንደሮችን ጥለው እየወጡ እንደሆነ ተነግረዋል። የጸጥታ ኃይሎች ጥቃት መፈጸሙን አረጋግጠው አካባቢውን በቁጥጥር ስር ለማድረግ እየተንቀሳቀሱ መሆኑን አስታውቀዋል። ከጋናና ኮንጎ በሚዋሰኑት መንደሮች ውስጥ እስልምና አክራሪዎች ከዚህ በፊት በተደጋጋሚ ጥቃት ሲፈጸሙ እንደነበር ተነግረዋል። ሀያ አራት ሲቪሎችና ሀያ የሚሊሺያ አባላት ባለፈው ወር በደረሰ ጥቃት መገደላቸውም ታውቋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት ስምንት ዓመታት ተፈጽመዋል በተባለ ጥቃት በቡርኪና ፋሶ ከአስር ሺህ ሰዎች በላይ መገደላቸው ሲነገር ቢያንስ ሁለት ሚሊዮን የሚሆኑ ተፈናቅለዋል። አንድ ሶስተኛ የሚሆነው የአገሪቱ ክፍል ከመንግስት ቁጥጥር ውጭ ነውም ተብሏል። በካሜሩን በአስሩም የአገሪቱ ክልሎች በፍጥነት በመዛመት ላይ ያለውን ኮሌራ ወረርሽኝ ለመግታት ባለሥልጣናት ገበያዎችን ዘግተዋል። መንግስት እንደሚለው 20 ሺህ የሚሆኑ ሰዎች በኮሌራ ተጠቅተዋል። በአገሪቱ ከሚኖረው 26 ሚሊዮን ህዝብ ውስጥ ወደ ሆስፒታል ለህክምና የሚሄደው ሰው ቁጥር እጅግ አነስተኛ በመሆኑ በበሽታው የታወቁ ሰዎች ትክክለኛ ቁጥር ከተጠቀሰው ሊበልጥ እንደሚችል ተሰግቷል። በመዲናዋ የሚገኙ ሦስት ዋና ዋና ገበያዎች መዘጋታቸውን መንግሥት አስታውቋል። ገበያዎቹ ላይ በብዛት የሚሳተፉትና ዕድሜያቸው ከ21 እስከ 35 የሚደርሱ ወንዶች በኮሌራው ከተጠቁት ከፍተኛውን ቁጥር እንደሚይዙ መንግሥት አስታውቋል። በሽታው መከሰቱ ከታወቀበት ከሚያዝያ 9 ጀምሮ በደርዘን የሚቆጠሩ ሰዎች መሞታቸው ሲታወቅ ሆስፒታሎች በታማሚዎች ተጨናንቀዋል ተብሏል። የሰብአዊ ረድኤት ሠራተኞች ርቀት ባላቸው የገጠር መንደሮች መድረስ ስለማይችሉ የተማሚዎች ቁጥር ከተጠቀሰው በላይ ሊሆን እንደሚችል የቪኦኤው ሞኪ ኬንዚካ ከያኦንዴ ላከው ዘገባ አመልክቷል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። ባለፈው አመት በነበረው ጸረ መንግስት ተቃውሞ ተሳትፈዋል የተባሉ ሦስት ግለሰቦች ላይ ኢራን ዛሬ አርብ የሞት ቅጣትን ተፈጻሚ አድርጋለች። ሚዛን የተሰኘው የአገሪቱ ፍትሕ መስሪያ ቤት ድር ገጽ እንዳስታወቀው ማጂድ ካዜሚ፣ ሳልህ ማርሃሽሚ እና ሳኢድ ያጎቢ በተባሉ ግለሰቦች ላይ የሞት ቅጣቱ ተፈጻሚ ተደርጓል ሰዎቹ በምን መንገድ እንደ ተገደሉ ግን አልተገለጸም ሦስቱ ግለሰቦች አንድ የፖሊስ አባልን እና ሁለት የጸጥታ ጠባቂዎችን ገድለዋል ሲሉ ባለሥልጣናት ይከሳሉ በሌላ በኩል ሶስቱ ግለሰቦች ላይ ሰቆቃ ተፈጽመዋል ፈጸሙ የተባለውን ወንጀል በቴሌቪዥን ቀርበው በግዴታ እንዲያምኑ ተደርገዋል እንዲሁም በህግ ሂደት የመዳኘት መብታቸው ተገፏል ሲሉ የሰብአዊ መብት ተሟጋቾች ይከሳሉ በአገሪቱ ከተደረገው ተቃውሞ ጋር በተያያዘ ኢራን እስካሁን ሰባት ሰዎች ላይ የሞት ቅጣትን ተፈጻሚ አድርጋለች። ማሻ አሚኒ የተባለች የ22 ዓመት ወጣት ሂጃብ በሚገባ አልለበሽም በሚል በጸጥታ ኃይሎች ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ ባለፈው መስከረም የተቀሰቀሰው አመጽ አሁን ጋብ ያለ ቢመስልም፣ አልፎ አልፎ ግን ተቃውሞዎች ይስተዋላሉ። በእስልምና እምነት ግዴታ የሆነውን ሂጃብ ባለመልበስ በርካታ ሴቶች በመንግስት ላይ ያላቸውን ተቃውሞ በማሳየት ላይ ናቸው። የሳዑዲው አልጋውራሽ ሞሐመድ ቢን ሳልማን በጀዳ በመካሄድ ላይ ባለው የአረብ ሊግ ጉባኤ መክፈቻ ስነ ስርአት ላይ ሶርያንና ዩክሬንን እንኳን ደህና መጣችሁ ብለዋል። የሶርያው ፕሬዝደንት ባሻር አልአሳድ ከ12 ዓመታት መታገድ በኋላ በጉባኤው ሲታደሙ፣ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ደግሞ ከሩሲያ ጋር ላለባቸው ጦርነት ድጋፍ ለማሰባሰብ በጉባኤው ላይ ድንገት ተገኝተዋል። በሁለቱም አገሮች ላይ በሩሲያ የተፈጸመው የአየር ድብደባ ከፍተኛ ውድመት አስከትሏል። በሶሪያ ግን የሩሲያ ድብደባ የሚፈጸመው በአልአሳድ ጥያቄ ነው። በሥልጣን ላይ ለመቆየት እንደረዳቸው ይነገራል። በርካታ የአረብ አገራት ከሩሲያ ጋር ያላቸውን ግንኙነት አሁንም እንደጠበቁ ሲሆን፣ በዩክሬን ላይ በሚደረገው ጦርነትም ገለልተኛ አቋማቸውን እንዳሳዩ ነው። የአረብ ሊጉ ጉባኤ በሱዳንና በሌሎችም አካባቢዎች በሚካሄዱ ግጭቶች ላይ ያተኩራል ተብሏል። በመጨረሻም አድማጮች፣ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በጃፓን በሚካሄደው የቡድን ሰባት አገራት ጉባኤ ላይ ለመሳተፍ ወደዚያው እንደሚያቀኑ የዩክሬን የጸጥታ ባለሥልጣናት አስታውቀዋል። ዜሌንስኪ ወደ ጃፓን በሚያቀኑበት በዚህ ወቅት ሩሲያ የዩክሬንን ከተሞች በአየርና በሚሳይል መደብደዋን ቀጥላለች። የባክሙትን ከተማ ለመቆጣጠር የሚደረገው ከፍተኛ ፍልሚያም ቀጥሏል። ዋና ከተማዋ ኪቭ ትናንት ማምሻውን ኢራን ሰራሽ በሆኑ ድሮኖች ኢላማ ስትሆን አምሽታለች ተብሏል። በያዝነው የፈረንጆች ወር ለአስረኛ ጊዜ መሆኑ ነው። ድሮኖቹ በሙሉ በአየር ላይ እንዳሉ መደምሰሳቸውን የዩክሬን ሰራዊት አስታውቋል። የዩክሬን መከላከያ ሰራዊት በሌላ በኩል ዛሬ ማምሻውን 16 የሚሆኑ ድሮኖችን እንዲሁም አንድ ክሩዝ ሚሳይልን መተው መጣላቸውን አስታውቀዋል። ቦታው የት እንደሆነ ከመግለጽ ግን ተቆጥቧል። በሂሮሽማ ጃፓን የሚካሄደው የቡድን ሰባት አገራት ጉባኤ በሩሲያ ላይ ጠንከር ያለ ቅጣት ለመጣል እንደሚመክር ይጠበቃል ተብሏል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ከቀሪ መሰናዶዎች ጋር አብራችሁን አምሹ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ሰዓት ቨርቹዋል ቻናል 57 ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 11 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችኋላችሁ። አድማጮቻችን ዝግጅቶቻችን ከራዲዮ በተጨማሪ በዌብ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ጉዳያችን እንሻገር። የአማራ ክልል ሕዝብ የሚያነሳቸው መሠረታዊ ጥያቄዎች የሚፈቱት በሰላማዊ መንገድ ብቻ ነው ሲሉ የክልሉ ርዕሰ መስተዳድር ይልቃል ከፋለ ተናግረዋል። በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች የተዘጋጀውና ትናንትና በርዕሰ መስተዳደሩ ንግግር በተከፈተው መድረክ ውይይት እየተካሄደ ይገኛል። ረሰ መስተዳደሩ በውይይቱ መክፈቻ ንግግራቸው ባስተላለፉት መልእክት በክልሉ ከፍተኛ አመራሮች ላይ የሚደረገው የስም ማጥፋት ዘመቻ ክልሉን መሪ አልባ በማድረግ የህዝቡን ጥያቄ ለማዳፈን የታሰበ ነው ብለዋል። የአማራ ህዝብ የመሠረታዊ ጥያቄዎች የሚፈቱት ህዝቡ ከአመራሩ ጋር አንድነቱን በማጠናከር ከአጎራባሽ ክልሎችና ከፌዴራል መንግስቱ ጋር በጋራ በመቆም ነው ብለዋል። ረሰ መስተዳደሩ የአሜሪካ ድምፅ ያነጋግራቸው የባህርዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ረዳት ፕሮፌሰር ኤፍሬም አህዱ ግን ብልጽግና ፓርቲ ለአማራ ህዝብ ጥያቄዎች ምላሽ መስጠት የሚችለው በውስጡ ያለውን ክፍፍል ቀርፎ እንደ አንድ ፓርቲ መንቀሳቀስ ሲችሉ ነው ብለዋል። አስቴር ምስጋናው ዝርዝር አላት። ትላንት ሐሙስ ግንቦት 10 ቀን 2015 ዓ ም የተጀመረውና ለአምስት ቀናት እንደሚቆይ የተነገረው የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ውይይት በቅርብ ጊዜ በክልሉ ከተከሰቱ ግጭቶች በኋላ የመጀመሪያው ነው። የውይይቱ ዋና አጀንዳ ያደሩ የአማራ ህዝብ ጥያቄዎች መሆናቸውን የክልሉ ርዕሰ መስተዳደር ይልቃል ከፋለ ተናግረዋል። ርዕሰ መስተዳደሩ ያደሩ ያሏቸው የአማራ ህዝብ ጥያቄዎች የወሰንና የማንነት የህገ መንግስት መሻሻል የዜጎች መብት መከበር የጨቋኝና ተጨቋኝ ትርክቶች ይስተካከል የሚሉትን ርዕሰ ጉዳዮች በማሳያነት ጠቅሰዋል እነዚህ የህዝብ መሰረታዊ ጥያቄዎች የሚፈቱትም በሰላማዊ መንገድ ብቻ ነው ብለዋል ጥያቄዎቹ ቀድሞውኑም የታወቁ ቢሆኑም በተደራጀ አግባብ መልስ እንዲያገኙ እንቅስቃሴ አለመደረጉን የጠቀሱት ርዕሰ መስተዳደሩ ያደሩት ጥያቄዎች ከሌሎች ወቅታዊ አጀንዳዎች ጋር ተደምረው ህዝቡን ለሌላ ቁጣ እየገፋፉት ናቸው ብለዋል። ይህም ሆኖ ክልሉን በማተራመስ የሚፈታ ነገር እንደሌለ እና ጥያቄዎቹ ምላሽ የሚያገኙት በኢትዮጵያ ጥላ ስር እንደሆነ ያስገነዘቡት ርዕሰ መስተዳደሩ የአማራ ህዝብ ከአጎራባች ክልሎች እና ከፌዴራል መንግስቱ ጋራ በመሆን እንዲፈቱ አቋም ይይዛል ብለዋል። የእኛ አላማችን ትክክለኛ፣ ዲሞክራሲያዊ፣ ሰላማዊ በሆነ መንገድ በኢትዮጵያዊነት ማዕቀብ ስር ጥያቄዎች እንዲፈቱና እንዲስተናገዱ ማድረግ ነው። ጥያቄዎቻችን ሁላ ሲመረመሩና ሲፈተሹ በኢትዮጵያዊነት ጥላ ስር ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈቱ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈቱ አለመሆናቸውን በዝርዝር መምከር፣ ወጥ አቋም መያዝ ያስፈልጋል። አማራ ክልል ለማተራመስ የሚደረገው መርዘኛ ፕሮፓጋንዳ ህብረተሰባችን ተጠቂነት ስሜት እንዲያዳብር አድርጓል። ህብረተሰባችን ተጠቂ ነኝ ብሎ እንዲያስብ በርካታ ምክንያቶች ቢኖሩም እነዚያን ችግሮች ተመልክተን መፍትሄ መስጠት ላይ ማተኮር እንጂ በየጊዜው በሚመጡ አጀንዳዎችና ግብታዊ እርምጃዎች ክልላችን በማተራመስ የሚቋጭ ትግል መኖር የለበትም። የትግል ስልታችን ነድፈን ለይተን አቋም ይዘን እንታገላለን። ይህ ከሆነ ጥያቄዎች ይመለሳሉ። እንዴት እንደሚመለሱ ይታወቃል። ትግላችን ተጠናክሮ ይሄዳል። ይህን ለማድረግ ከአጎራባች ክልሎች ጋር፣ ከመላ ኢትዮጵያውያን ጋር ከፌዴራል መንግስት ጋር እጅና ጓንት በመሆን የአማራ ክልል ህዝብ መብት፣ ጥቅም እናስከብራለን፣ እናረጋግጣለን። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ኤፍሬም ማህዱ የአማራ ህዝብ ያነሷቸው ጥያቄዎች በወቅቱ ምላሽ አለማግኘታቸውን ተናግረዋል። ህዝቡ በተለያየ መንገድ ቁጣውን እየገለጸ ባለበት በዚህ ሰዓት የአማራ ብልጽግና ፓርቲ ቁጭ ብሎ መምከሩ ጥሩ ቢሆንም የአማራ ህዝብ ጥያቄዎችን ለመፍታት ግን የብልጽግና ፓርቲ አባላትና አመራሮች እንደ ሀገር ተናበውና ተከባብረው በጋራ መስራት እንዳለባቸው አስረድተዋል። አሁን ያለው ሁኔታ ግን ያ አይደለም ብለዋል። ይሄ ህገ መንግስት ህዝቦችን ብቻ አይደለም፣ በብሔር የነጠላቸው መሪዎችን ሁሉ በጣቷቸዋል። አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ስትመለከቱ በዚህም በዛ የሚያወጡት መግለጫ ኢብን አይደማመጡም። እንደ አንድ የፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም። የተለያየ ነው የሚያንጸባረቁት። ስለዚህ በክልሉ የሚከናወነው ጥያቄዎች አልተመለሱም። ይሄ ጥያቄዎች እንዲመለሱ ሌሎች ክልሎችም አብረው መንቀሳቀስ ይገባቸው ነበር። አት ሊስት እንደ ብልጽግና ምክንያት የአንድ ክልል ጥያቄ ካልተመለሰ ያው ሀገር ሰላም እንደማይሆን ይታወቃል። ስለዚህ ሌሎችም ሊያግዙ ሲገባ እንዲሁም ከመግለጫው እንደምናየው የአማራ ብልጽግና መሪዎችም እንደሚሉት በማህበረሰቡ ውስጥ የተጠቂነት ስሜት ከጊዜ ወደ ጊዜ እንዲፈጠር እያደረጉ ነው። የአማራ ክልል መሪ እንዳይኖረውም እየተደረገ ነው። ህዝቡንም አንድ ለማድረግ መጀመሪያ እኛ እንድንሆን እነጋገር እያሉ ይመስለኛል በእኔ አረዳድ። ስለዚህ መልእክቱ ያው አንድም ለህዝብ ነው አንድም ለራሳቸው ርቲ ለብልጽግና ይመስለኛል። ረዳት ፕሮፌሰር ኤፍሬም አክለውም ችግሮች ከመፈጠራቸው በፊት የህዝብ ጥያቄ ምላሽ ለመስጠት እንዲህ አይነት ውይይቶች ቢደረጉ ተገቢ ነበር ብለዋል። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በትላንትናው የውይይት ውሎ ላይ ስለተነሱ ጥያቄዎች በክልሉ መንግስት ቴሌቪዥን ቀርበው አብራርተዋል። የዜጎች መብት እንዴት ነው ዜጎቻችን መብቶቻቸው እንዴት ይከበራል ሚሉ መሰረታዊ ተደርገው በተለያየ ጊዜ የወጡ ያደሩ የዋሉ ጥያቄዎች ሲደመር፣ በአጠቃላይ ደግሞ የአማራ ህዝብ የሚፈልገው ሰላም ነው። የሰላም ጥያቄ ያለበት፣ ዲሞክራሲ ጥያቄ ያለበት፣ በተለይም ደግሞ አሁናዊ ፈተናዎቹ መሪ የማሳጣት እንቅስቃሴ፣ ስርዓት አልበኝነት፣ የተጠቂነት ስሜት እንዲጎለብት የሚያደርጉ ዝንባሌዎች፣ ጥላትን እያበዙ ወዳጅን የሚቀንሱ አይነት አካሄዶች እና መሪን ከመሪ መሪን ከአባሎቹ መሪን ከአጠቃላይ ከህዝቡ ትስስሉን ሊበጥሱ የሚችሉ አጠቃላይ አደጋዎች እየተሰሩበት ያለ እንደሆነ በሚገባ ታይተዋል። የገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአማራ ክልል ጽህፈት ቤት ኃላፊ የነበሩትን የአቶ ግርማ የሺጥላን ግድያ ተከትሎ በአማራ ክልል ከፍተኛ የሆነ ጸጥታዊ ውጥረት መፈጠሩን በትናንቱ የመክፈቻ ንግግራቸው የገለጹት ርዕሰ መስተዳድሩ ዶክተር ይልቃል ከፋለ ለወቅታዊ ችግሮች መነሻው ጽንፈኝነት ነው ብለዋል። በባህር ዳር በተጀመረው በዚህ ውይይት ከክልሉ ልዩ ልዩ አካባቢዎች የተውጣጡ አንድ ሺ አራት መቶ የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በመሳተፍ ላይ ናቸው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴርን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ልዩ ልዩ አካባቢዎች የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ጠይቀዋል። በዛሬው ሁለት ተፈናቃዮቹን ወክለው ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር ውይይት ያደረጉ ተፈናቃዮች ወደ ቀያቸው ለመመለስ ተደጋጋሚ ጥያቄ ማቅረባቸውን አውስተው አፋጣኝ ውሳኔ እንዲሰጣቸው ጠይቀዋል። ከክልሉ የማህበረሰብ ተወካዮች ጋር ውይይት ያደረጉት አቶ ጌታቸው ከፌዴራሉ መንግስት ጋር በመተባበር ተፈናቃዮችን ወደ ቀያቸው የመመለሱን ስራ እንደሚያስፈጽሙ ተናግረዋል። የተጠያቂነትና በክልሉ ውስጥ አሉ የተባሉ የፀጥታ ስጋቶች ከተሳታፊዎች በኩል መነሳታቸውን የአሜሪካ ድምፅ ሰምተዋል። ከማህበረሰቡ ጋር የተደረገው ይህ ውይይት ለመገናኛ ብዙሃን ዝግ ነበረ። በሌላ ዜና የአርባ ሁለት ሀገራት ኤምባሲዎች ወታደራዊ አታሺዎች የሰላም ስምምነቱ ትግበራ ሂደት ያለበትን ሁኔታ በመጎብኘት ላይ ይገኛሉ። ሙልጌታ አጽባ የዘገባዎችን ዝርዝር ይነግረናል። ከተመሰረተ አምሳ ቀናትን ያስቆጠረው የትግራይ ክልል ጊዜያዊ አስተዳደር ዛሬ በመቐለ ከተማ ከማህበረሰብ ተወካዮች ጋር ውይይት አካሂዷል። በክልሉ ውስጥ ከሚገኙ ከሁሉም አካባቢዎችና ከጦርነቱ በፊት በትግራይ ክልል ስር ከነበሩ አሁን ደግሞ በአማራ ክልል ስር አስተዳደር ከሚተዳደሩ አካባቢዎች የተፈናቀሉ ሰዎች ጨምሮ በአጠቃላይ ስድስት መቶ የሚደርሱ የማህበረሰብ ተወካዮች በውይይቱ ላይ ተሳትፈዋል። አቶ ጌታቸው ረዳ ከማህበረሰቡ ተወካዮች ጋር ያካሄዱት ውይይት ለብዙሀን መገናኛ ዝግ ነበር። በውይይቱ ላይ ተሳታፊ ከነበሩት አንዷ ወይዘሮ ረህመቱ ሀዱሽ ከወፍላ ወረዳ ተፈናቅለው በማይጮ ከተማ እንደሚኖሩ ለአሜሪካ ድምጽ ገልጸዋል። ተፈናቃዮች ወደ ቀያችን እንድንመለስ ተደጋጋሚ ብንጠይቅም መልስ አላገኘንም ብለዋል። እና ለመረበትና ንምለስ ሀሳብ ና ግን አብ ጊዜው ወደ ቀያችን እንድንመለስ ፍላጎት አለን። ጊዜያዊ አስተዳደሩ ግን ዛሬ ነገ እያለ እስካሁን አቆይቶናል። እርዳታ ለእኛ መጥቶም እያስቀሩት ነው። ጊዜው የሚዘራበት ነው። ዘንድሮ ያልዘራ በሚቀጥለው ዓመት አያገኝም። ጊዜያዊ አስተዳደሩ ስድስት ወራት አስቆጥሮ እስካሁን ምንም አልሰራም። የውይይቱ ተሳታፊዎች ካነሷቸው ጥያቄዎች ውስጥ ተፈናቃዮች ወደ ቀያቸው መመለስ እንደሚገኝበት የገለጹልን ደግሞ የአስተዳደሩ ጽህፈት ቤት ኃላፊ አቶ አማኔል አሰፋ ናቸው። ተፈናቀሉ ህዝቦች ወደ ቀያቸው መመለስ ካልቻሉ፣ በዚህ ሰዓት ክረምት እየደረሰ ነው ያለው። ስለዚህ ምርታማነቱን ማረጋገጥ አይችልም፣ ማረስ አይችልም፣ ማፍራት አይችልም። ስለዚህ ክረምት ላይ አፍርቶ ወይም ዘርቶ የእርሻ ስራውን አከናውኖ ለሚቀጥለው 2016 ዓ ም ራሱን መቻል ካልቻለ ችግሩ ዘላቂ ይሆናል። ህዝቡ በልመናና በችግር ውስጥ እንዲኖር ያደርገዋል። በሚቀጥለው ክረምት ያው እንደምታውቀው መጠለያ ጣቢያዎች በሻራ በምናምን የተጠጋገኑ ናቸው። ለዚህ በዚህ ሁኔታ እንዴት ህዝቡ ሊኖር ይችላል? ስለዚህ መንግስት እነዚህን ጉዳዮች ቀዳሚነት ሰጥቶ መስራት ካልቻለ ችግሩ በጣም ከፍተኛ አደጋ እየሆነብን ነው። ሰው በረሃብ እየሞተ ነው ያለው ህመም ምክንያት በርዛት ምክንያት ለከፍተኛ ህመምና ሞት እየተጋለጠን ያለው ውይይቱ ከመጀመሩ በፊት የመክፈቻ ንግግራቸውን በይፋ ያደረጉት አቶ ጌታቸው ረዳ አስተዳደራቸው ከፌዴራሉ መንግስት ጋር በመተባበር ተፈናቃዮች ወደ ቀያቸው የመመለስ ስራ እንደሚተገብር ተናግረዋል። አቶ ጌታቸው በዚህ ንግግራቸው ላይ በጦርነቱ ምክንያት በህዝብ ላይ ተፈጽመዋል ላሉት በደል ተጠያቂነት እንዲኖር አስተዳደራቸው እንደሚሰራም ተናግረዋል። አብ ትግራይ ተፈጸሙ ገበናት መሊእኻ ተሓታትነት ክተረጋገጸሎም ተኮይንካ በትግራይ የተፈጸሙ ወንጀሎች በኢትዮጵያ ውስጥ ከሚደረግ የፍትህ ሂደትና ተቋማትና ከትግራይ ተቋማት ውጪ የሆነ ዓለም አቀፍ ተቋማት የግድ ያስፈልጋል። መጠራጠሩም ጠፍቶ ወደ መተማመን እንዲያድግ ተብሎ ተጠያቂነት ይቅር የሚባል ነገር የለም። ተቀራርቦ መስራት ግን ያስፈልጋል። የትግራይ ኃይሎች ፈጽመውታል የተባሉ ወንጀሎችም በገለልተኛ አካል እንዲጣራ ዝግጁ መሆናቸው ገልጸዋል። ክልሉ ከፌዴራሉ መንግስት ጋር የተሻለ ግንኙነት እንዲኖር እየሰራ እንደሚገኘው ሁሉ ከአማራ ክልልና ከኤርትራም ጋር ለህዝቡ ሰላም ሲባል ተመሳሳይ ነገር ማድረግ እንደሚያስፈልግ ተናግረዋል። የጽህፈት ቤቱ ኃላፊ አቶ አማን ኤላሰፋ በበኩላቸው። ህዝቡ የሚያነሳቸው ጥያቄዎች እንዲፈቱ ለማድረግ ውይይቱ ጠቀሜታ አለው ብለዋል። በተቻለ መጠን ከህዝቡ ጋር ተባብረን መፍታት ያለብን ችግሮች፣ መስራት ያለብን ነገሮች ቀዳሚነት ሰጥተን ለመስራት የሚያስችል መድረክ ነው እየሆነ ያለው ሁሉም አመራር በሚገባው ልክ እየተነገረው ነው ያለው። በዚህ ተግባብተን የህዝቡን ችግር ቀዳሚነት ሰጥተን ለመፍታት የሚያስችሉ እድሎች እንፈጥራለን። ከፌዴራል መንግስት ጋር የተጀመሩ ግንኙነቶችና የሰላም ውይይቶችን ማጠናክረን ቀዳሚነት መስጠት ያለብን ነገሮች ለይተን ለመስራት የሚያስችል ሀሳቦች እየቀረቡ ነው ያሉት። ሌላ በውይይቱ ላይ የተነሳ ጉዳይ በክልሉ ውስጥ በተለያዩ ከተሞች ዘረፋ መኖሩ ነው። አቶ ጌታቸው በተለያዩ ቦታዎች የሚታዩ ዘረፋዎች ለማስቆም እና ፀጥታ ለማስከበር አስተዳደራቸው ትኩረት ሰጥቶ እንደሚሰራ ተናግረዋል። በሌላ ዜና ነው። የአርባ ሁለት ሀገራት ኤምባሲ ወታደራዊ አታሼዎች በትግራይ ክልል የሰላም ስምምነቱን ትግበራ እየጎበኙ ናቸው። የኢትዮጵያ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀኔራል ተሾመ ገመቹ ለአሜሪካ ድምፅ እንደገለጹት የዩናይትድ ስቴትስ ጨምሮ የአርባ ሁለት ሀገራት ኤምባሲ ወታደራዊ አታሺዎችና የአስር ዓለም አቀፍ ተቋማት ተወካዮች የሰላም ስምምነቱ ትግበራ በአካል ለመመልከት ወደ ትግራይ መምጣታቸውን ገልጸዋል። በብዙሃን መገናኛ የሚከታተሉት የሰላም ስምምነቱ ትግበራ ራሳቸው መጥተው በአካል እንዲመለከቱት በማድረግ የትጥቅ መፍታትና ተዋጊዎች መልሶ የማደራጀት ስራ ዲዲአር ትልቅ ሀብት ስለሚያስፈልግ ሀብት የማሰባሰብ ስራ ላይ አጋዥ እንዲሆኑ ታልሞ የተካሄደ መሆኑን ጀኔራሉ ጠቁመዋል። ጉብኝታቸውም ዛሬ ግንቦት 11 2015 ዓ.ም መጀመሩንና የሚቀጥል መሆኑን ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም። መቀለ <laughs> ከአሜሪካ ድምፅ የአርብ ምሽት ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ ከተማ የጎዳና ህጻናትን በኃይልና በዘፈቀደ እየተሰበሰቡ የመብት ጥሰት እየተፈጸመባቸው እንደሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ባወጣው መግለጫ በከተማዋ የአደባባይ በዓላት ሲከበሩና ዓለም አቀፍ ስብሰባዎች በሚኖሩበት ጊዜ የጎዳና ላይ ህጻናት በየቦታው ያለፈቃዳቸው እየተሰበሰቡ በጅምላ ተይዘው ወደ መቆያ ስፍራ ይወሰዳሉ ብለዋል። ይህ ሁኔታ የሰብአዊ መብቶቻቸውን የሚጥስና የህግ መሠረት የሌለው እንደሆነም በኮሚሽኑ የክትትልና ምርመራ ዲሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ተናግረዋል። እንዲህ አይነት የኃይል የዘፈቀደና ህገ ወጥ ሥራ ሊወገድ እንደሚገባም ኮሚሽኑ በመግለጫው አሳስቧል። በጉዳዩ ላይ አስተያየት የሰጠው የሴቶች ህፃናትና ማኅበራዊ ጉዳይ ሚኒስቴር የዚህ አይነቱ አካሄድ ተቀባይነት እንደሌለው ሲገልጽ የአዲስ አበባ የሴቶች የህፃናት ማኅበራዊ ጉዳይ ቢሮ ደግሞ ዜጎችን ከጎዳና ላይ የማነሳው በፈቃዳቸው ነው ብሏል። ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአዲስ አበባ ከተማ ህዝባዊና ሃይማኖታዊ በዓላት በሚከበሩበት ጊዜ እንዲሁም በመዲናዋ የሚደረጉ ዓለም አቀፋዊና አህጉራዊ ጉባኤዎች ሲኖሩ በርካታ የጎዳና ላይ ህጻናት በመንግስት የጸጥታ ኃይሎች ከሚያድሩበት ቦታ እንዲነሱ በማድረግ ወደ ማቆያ ስፍራዎች ይወሰዳሉ ይላል። ይህ የሚደረገውም የሕፃናቱን መብት በጣሰ አኳሃን መሆኑን በኮሚሽኑ የክትትልና ምርመራ ክልላዊ ዲሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ተናግረዋል። በጣም በርካታ የሆኑ ሰዎች ያው እየተያዙ በጅምላ በፖሊስ አስገዳጅነት ማለት ነው ያው ከጎዳና ላይ እየተጫኑ በፈቃዳቸው ሳይሆን በቁጥጥር ስር ይውላሉ ማለት ነው። የሚያዙበት አግባብ ከበጣም መሸት ብሎ ሶስት ሰዓት አራት ሰዓት በኋላ ጀምሮ እስከ ሌሊት ሰባት እስከ ስምንት ሰዓት የሚሄድበት ሁኔታ አለ። በዚህ አግባብ እንግዲህ ያው በጣም በርካታ ሰዎችን ፖሊስ በቁጥጥር ስር እየዋለ ወደ ማቆያ ቦታዎች የሚያስገባበት አግባብ ያው የሕግ መሰረት የሌለው ነው ማለት ነው። ኮሚሽኑ በተለያዩ ጊዜያት የቀረቡለትን ጥቆማዎች መሰረት በማድረግ ባደረገው ክትትል ቁጥራቸው ከአምስት ሺህ እስከ ሰባት ሺህ የሚደርሱ ሕፃናት በከተማዋ የጸጥታ ኃይሎች ከጎዳና ላይ በሌሊት ታፍሰው በአቃቂ ክፍለ ከተማ በሚገኝ የተሃድሶ ማዕከል ውስጥ ተይዘው መቆየታቸውን አረጋግጫለሁ ብለዋል። በዚህ ማዕከል ውስጥ ያለው የአያያዝ ሁኔታቸውም ጉድለት እንዳለበት ሰላማዊት ግርማ ይጠቅሰዋል። በአንድ ክፍል ውስጥ በጣም በብዙ ሰዎች የመያዝና የመታሰን እንደዚሁም በቂ አየር እንቅስቃሴ በሌለበት ክፍል ውስጥ መያዝ፣ የንጽህና ልብስ ሳይቀይሩ በጣም በርካታ ቀኖች የት እንዳሉ የሚያው የሚያውቅም ስለሌለ ወይም እንደልባቸው መንቀሳቀስም ስለማይችሉ ንጽህና አጠባበቅ ላይ ክፍተቶች አሉ። ምግብ አገልግሎት ላይ ክፍተት አለ። እንደዚሁ ደግሞ የህክምና በተለይ ተላላፊ በአንድ ክትትል ወቅት ለምሳሌ እንደዚሁ ተላላፊ በሽታዎች በጣም በርካታ የተያዙ ሰዎች ከዛው ወደ ተላላፊ በሽታ ገብተው ያው ወደ ጤና ችግር የገቡበት እንዲሁም ያው ከተለቀቁ በኋላ ደግሞ ህክምና እንዲያገኙበት የተደረጉ ሁኔታዎች እንዳሉ በክትትል ወቅት መታዘብ ችለናል። ከነሐሴ ሁለት ሺህ አስራ አራት እስከ ጥር ሁለት ሺህ አስራ አምስት አመተ ምህረት ድረስ ባለው ጊዜ ውስጥ በአዲስ አበባ ከተማ የጎዳና ህጻናትን ጨምሮ ቢያንስ 14 ሺህ ሰዎች ከጎዳና ላይ በጸጥታ ኃይሎች በግድ ታፍሰዋል፣ ይላል ኮሚሽኑ። የአሜሪካ ድምፅ ስለዚህ ጉዳይ የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮን ጠይቋል። የቢሮው ምክትል ኃላፊ ወይዘሮ ገነት ቅጣው በሰጡት አስተያየት ቢሮው የጎዳና ላይ ህጻናትን ጨምሮ የጎዳና ተዳዳሪዎችን የሚያነሳው በእቅድ ነው፣ ሂደቱም በፍላጎት ላይ የተመሰረተ ነው ብለዋል። ውሎ አዳራቸውን ጎዳና ያደረጉ ዜጎች እናነሳለን። በእቅድ ማለት ነው። በጀት ይዘንለት ነው የምናነሳው። ጎዳና እንደ የትኛውም ስራ ክፍል በጀት አለው። የጎዳና ላይ ተዳዳሪዎችና የጎዳና ላይ ህጻናት ፍላጎት ሳይኖራቸው ይነሳሉ የሚለው ላይ ምን ይሉኛል? ጎዳና እኮ መኖሪያ አይደለም። ማህበራዊ ችግሮች ናቸው ዜጎችን ጎዳና የሚያወጧቸው። የማህበራዊ ችግር ተጎጂ ናቸው ብለን ነው የምናስበው እንጂ ጎዳና የነሱ ነው መኖሪያቸው ማደሪያቸው ማድረግ መብት አላቸው ብለን ስለማንነሳ እዚህ ላይ መግባባት ይጠይቃል ማለት ነው። ስትሰበስቧቸው አንነሳም የሚሉት አሉ። እኛ አላጋጠመንም። ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በሌላ መድረክ ላይ በአሜሪካ ድምፅ ስለ ጉዳዩ ተጠይቀው በሰጡት ምላሽ የጎዳና ላይ ህጻናት ያለ ፈቃዳቸው መነሳት የለባቸውም ብለዋል። እንደተባለው ያለ ፈቃድ ህጻናትን ከጎዳና ላይ ህጻናትን ብቻ ሳይሆን ማንኛውም ዜጋ ያለ ፈቃድ መነሳት የለበትም። በሰብአዊ መብት ኮሚሽንም የተገለጸው ትክክለኛ ነው ብለን እኛም እንደ ሚኒስተር መስሪያ ቤት የምናምንበት የምንሰራበትም አሰራር ያንን የበለጠ አጠናክረን መቀጠል ያለብን የዘመቻ ስራ መሆን የለበትም። ምክንያቱም ሰው ላይ የሚሰራ ስራ በጣም ከባድ ስራ ነው። ከምልመላ ጀምሮ እስከ አፈጻጸም ድረስ እንዴት ነው እኮ ጎዳና ላይ መነሳት ያለባቸው? ወደ አስራ ሰባት የሚሆኑ ማንዋሎችን ያዘጋጀ ነው። ጎዳና ላይ የሚገኙትን ዜጎች አሳምኖ በደንብ አእምሯቸው እንዲለወጥ አድርጎ ወደ ተቋማት አስገብቶ የስነ ልቦና ድጋፍን ጨምሮ ሕክምናን ጨምሮ ወደ ነበሩበት ሰላማዊ ኑሮ እስከሚመለሱ ማድረግ ጊዜን የሚፈጅ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ህጻናትን ጨምሮ የጎዳና ተዳዳሪዎችን ለመርዳት የተለያዩ የማህበራዊ ጥበቃ ፕሮግራሞችን ቀርጾ እየሰራ እንደሆነና ችግሩን በተቀናጀ መልኩ ለመፍታትም የማህበራዊ ጥበቃ ፈንድ ለማቋቋም መታቀዱን ሚኒስትሯ ወ/ሮ ኤርጎጌ ተስፋዬ ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ዲሬክተር ሰላማዊት ግርማይ በበኩላቸው መንግስት የጎዳና ላይ ህጻናትን በተመለከተ በሚሰራው ስራ ሁሉ ሰብአዊ መብታቸውን እንዲያከብር ጥሪ አቅርበዋል። ማንኛውም ሰው በነፃነት የመንቀሳቀስ መብቱ ሊገደብ የሚችለው በህግ አግባብ ብቻ እንደሆነ ያው የተለያዩ ሀገራችን ህገ መንግስት ጀምሮ እንደዚሁም የተለያዩ ዓለም አቀፍ ሰነዶችን ያው አጽድቃለች ሀገራችን። ስለዚህ በዛ መሰረት በተለይ ደግሞ ህጻናትን አስመልክቶ በህገ መንግስቱ በጣም ልዩ ጥበቃ ይደረግላቸዋል። የተለያዩ ደግሞ የጠናትነቶ ኮንቬንሽኖችን ያው ላይ ያሉ ድንጋጌዎች በተለይ የመያዝና ነጻነታቸውን የመገደብ ተግባር በጣም በጥንቃቄ ህግን መሰረት አድርጎ ብቻ የእነሱ ጥቅምና ደህንነት ቅድሚያ በመስጠት ብቻ እንዲከናወን ያስገድዳል ማለት ነው። ስለዚህ ይሄን ኃላፊነት የፌዴራልም ሆነ የአዲስ አበባ ሴቶችና ህጻናት ቢሮ ማለት ነው ዘላቂ የሆነ የመፍትሄ ሀሳብ በመቀየስ እንደዚሁም መረጃ በማጠናከርና ትንተና በማካሄድ ያው ዘላቂ የሆነ መፍትሄ ላይና የልጆቹን ጥቅምና ደህንነት ያስጠበቀ ምላሽ ሊሰጠው ይገባል ማለት ነው። በኢትዮጵያ ውስጥ ወደ መቶ ሀምሳ ሺህ የሚገመቱ የጎዳና ላይ ህጻናት እንዳሉ የጠቀሰው የሰብአዊ መብት ኮሚሽን መግለጫ ከዚህ ውስጥ ወደ ስልሳ ሺህ የሚጠጉት በአዲስ አበባ ከተማ እንደሚገኙም ይገመታል ይላል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ተኩል ሆኗል ዋሽንግተን ዲሲ ላይ ደግሞ ከቀኑ ስምንት ሰዓት ተኩል ላይ ነው። የመጽሔቱ ትንታኔ ይቀጥላል። ቀጣዩ ዘገባ ደግሞ ወደ ሱዳንና ቻድ ይወስደናል። በሱዳን ምዕራብ ዳርፉር ክፍለ ግዛት እየተካሄደ ያለው ከባድ ውጊያ ወደ አጎራባች ሀገሮች ይዛመታል የሚለው ስጋት እየጨመረ መሆኑን ተንታኞች ይናገራሉ። ከትናንት በስቲያ ረቡዕ ከሱዳን ጋር በሚያዋስነው የቻድ የድንበር አካባቢ የተገኘው የቪኦኤ ዘጋቢ የተኩስና የፍንዳታ ድምፅ ሰምቷል። የተገደሉ ሰዎች አስክሬኖችና ቁስለኞችንም አይተዋል። የቻድ የፖሊስ አዛዥ በበኩላቸው ሕዝቡ እንዲረጋጋ እያሳሰቡ መሆናቸውን ለቪኦኤ ገልጸዋል። ሄንሪ ዊልኪንስ ከቻድ ኩፍሩን ከተማ ያስተላለፈው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ኩፍሩን የምትባለው የቻድ የድንበር አካባቢ ላይ ሆኖ በስተ ምስራቅ ከወሰኑ ባሻገር 900 ሜትር ገደማ ርቀት ላይ ከምትገኘው ከቴንደልቲ ከተማ የተኩሱ ድምፅ እየተሰማ ነው። የአይን ማኞች እንደሚሉት በአካባቢው ጃንጃዊድ በሚባሉት በአረቦች ታጣቂ ቡድኖችና እራሳቸውን ከጃንጃዊዶቹ ጥቃት ለመከላከል በወጡ ጥቁሮቹ ሱዳናውያን መካከል ሌሊቱን ውጊያ ተቀስቅሷል። በውጊያው የቆሰሉ ወንዶች የሚጠለሉበት ቦታና የህክምና እርዳታ ፍለጋ ድንበሩን ተሻግረው ሲገቡ ይታያሉ። በድንበሩ አካባቢ ውጊያ እየተካሄደ መሆኑንና ከተማዋ ውስጥ የገቡ ታጣቂዎችም እንዳሉ ከመካከላቸው አንደኛው ግራ ትከሻው ላይ ተመቶ የቆሰለ ሰው ይናገራል። ከድንበሩ ባሻገር ውጊያ ሲካሄድ ነበር። አንዳንዶቹ ታጣቂዎች ከተማዋ ውስጥ ገብተው ነበር። እኛም የተወሰንን ሰዎች ልንከላከል ሞክረናል። ቁስለኛውን በአካባቢው ወደሚገኝ የህክምና ማዕከል የሚወስደው መኪና መጥቷል። በሱዳን የጦር ሰራዊትና የፈጥኖ ደራሽ ልዩ ኃይሉ ውጊያ ምክንያት ያገረሸው የምዕራብ ዳርፉር ጎሳዎች ብጥብጥ ወደ ቻድ መዛመቱ እንደማይቀር ነው ተንታኞች የሚናገሩት። የግጭት አፈታትና የሱዳን ጉዳይ አዋቂ የሆኑት በዩናይትድ ስቴትስ ሎንግ አይላንድ ዩኒቨርሲቲ የህዝብ አስተዳደር ፕሮፌሰሩ በክሪ አልመዲኒ እንደሚከተለው ያስረዳሉ። የግጭቱ መቀጠል ለአውሮፓም ለዩናይትድ ስቴትስም ይሁን ለማንም አይበጅም። ምክንያቱም ውጊያው ለረዥም ጊዜ ከቀጠለ በእርግጠኝነት መዛመቱ የማይቀር ነው። ወደ ቻድ ተሰደው ኩፍሩል ውስጥ የተጠለሉት በብዙ ሺዎች የተቆጠሩ ሱዳናውያን ስደተኞች ተረብሸዋል። ከድንበሩ ባሻገር የተገደሉ የጓደኞቻቸውና የዘመዶቻቸው አስከሬኖች ስደተኞቹ ወዳሉበት አካባቢ እየመጡ ነው። ስደተኞቹ አስከሬኑን ፊቱን በለበሰው ሸሚዝ ሸፍነው ተሸክመው ሲወስዱ ነው የሚታዩት። የቪኦኤ ዘጋቢም ቢያንስ ሶስት አስከሬኖችን አይቷል። እንደ አውሮፓውያን አቆጣጠር የ203ቱ የዳርፎር ጦርነት ፈጥኖ ወደ ቻድ እንደተዛመተ ተንታኞች ያስታውሳሉ። የጸጥታ ጥናቶች ተቋም ቻድ ተቀማጭ ተንታኝ የሆኑት ሆይናቲ ቲ ረመጂ እንዲህ ሲሉ ያስረዳሉ ስ ንግ ስ ስ በቀላሉ ወደ ቻድ ሊዛመት የሚችል እጅግ አደገኛ ሁኔታ ነው። ምክንያቱም ተዋጊዎቹ ራሳቸው በጎሳ የተደራጁ ናቸው። አሁንም አስከሬኖች እየገቡ ነው። የቻድ የጸጥታ ኃይሎችም በብዛት የተሰበሰቡትን ስደተኞች መበተን ጀምረዋል። ኩፉር ላይ ስለተከሰተው ሁኔታ የተጠየቁት የቻድ የፖሊስ አዛዥ ሐሚድ ዱድዋን የሚከተለውን ምላሽ ሰጥተዋል። የተተኮሰው ከሱዳን መንግስት ኃይሎች በኩል ሳይሆን ከአማጽያኑ በኩል ከሆነ በአሁኑ ሰዓት አስፈላጊው እርምጃ በሙሉ ተወስደዋል ለማለት እችላለሁ። አሁን ሁኔታው በቁጥጥር ስር ውሏል። ከየት በኩል እንደመጣ አውቀው እየተከታተሉ ስለሆነ ቀደም ብሎ ያያችሁት ሁኔታ እንደገና አይከሰትም። ስለዚህ ረጋ ብላችሁ ተራመዱ። ሁለቱን አገሮች በሚያዋስነው ድንበር ወደ ቻድ አንድ 500 ሜትር ያህል ገባ ብሎ ባለው አካባቢ አንድ ጥይት መሬት ላይ አረፈ። ሌላም የተኩስ ድምፅ ተሰማ። ያን ሰዓት በስፍራው ተሰባስበው የነበሩት ስደተኞች ተደናግጠው ተበታተኑ። ቀጣዩም ዘገባ ወደ ሱዳን ይመልሰናል። የተባበሩት መንግስታት ድርጅትና አጋሮቹ ለሱዳን ስደተኞች መርጃ የሚውል የሶስት ቢሊዮን ዶላር ድጋፍ እንዲያደርግ አዲስ ጥሪ አቅርበዋል። የተመድ ስደተኞች ከፍተኛ ኮሚሽነር አዲሱን ዓለም አቀፍ የድጋፍ ጥሪ ከትናንት በስቲያ ረቡዕ ግንቦት 9 ቀን 2015 ዓ ም ያቀረቡት በሱዳን ያለው ግጭት ሁለተኛ ወሩን በያዘበት ወቅት ነው። ዓለም አቀፉ ድጋፍ በሱዳን ጦርነት ለተከበቡ ሚሊዮኖችና ግጭቱን እየሸሹ ወደ አጎራባሽ ሀገራት በመሰደድ ላይ ለሚገኙ በመትሽዎች ለሚቆጠሩ ፍልሰተኞች እንዲደርስ የታቀደ መሆኑም ተመልክተዋል። አሉላ ከበደ የዚህን ዘገባ ዝርዝር ይነግረናል። ሱዳን ውስጥ ባለው ቀውስ የተነሳ የእርዳታ ፈላጊው ቁጥር እየጨመረ በመምጣቱ ለዚያች ሀገር ለሚሰጠው የሰብአዊ ምላሽ የተያዘው እቅድም በአንጻሩ ተሻሽሏል። እስከዚህ ዓመት መጨረሻ ድረስ 15 ሚሊዮን ዜጎችን ለመርዳት የ2.56 ቢሊዮን ዶላር በጀት ተጠይቋል። ይህም ከጥቂት ወራት በፊት ከነበረው የ800 ሚሊዮን ዶላር ጭማሪ ሲሆን እስከ ዛሬ ሱዳንን ለመርዳት ከተጠየቀው የእርዳታ መጠን ትልቁ ነው። የተባበሩት መንግስታት ድርጅትና አጋሮቹ ልዩ የሱዳን ክልላዊ የስደተኞች ምላሽ እቅድ በመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ግብፅ፣ ኢትዮጵያና ደቡብ ሱዳን ለሚገኙ ስደተኞች ከስደት ተመላሾችና እንዲሁም ተቀባዩን ማህበረሰብ ለመደገፍ የ470.4 ሚሊዮን ዶላር ይፈልጋል። ይህም ገንዘብ ስደተኞችን ከስደት ተመላሾችንና የሦስተኛ አገር ዜጎችን ጨምሮ ከአንድ ሚሊዮን በላይ ሰዎችን ለመርዳት የታሰበ ነው። በኢትዮጵያ ከ2400 በላይ ሰዎች በአማራ ክልል ከምትገኘው የመተማ ከተማ መግባታቸውን የዓለም አቀፍ የፍልሰት ድርጅት አይኦኤም አስታውቋል። በተመሳሳይም ዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት በስፍራው ተገኝቶ ያለውን ሁኔታ ተመልክቷል። ጋለባት ከድንበሩ መተላለፊያ አቅራቢያ እንገኛለን። ይህ በሱዳንና በኢትዮጵያ መካከል የሚገኝ የድንበር መተላለፊያ ነው። ኢትዮጵያ በወዲያ በኩል ከማዶና ያለችው የኢሚግሬሽን ባለሥልጣናትን አነጋግረናል። አሁን በካርቱም ጦርነት እንደተቀሰቀሰ ከነበረው የተሻለ ሥርዓት ያለው መሆኑን እየነገሩን ነው። እንደምታዩት በዚያ በኩል አይኦኤም ያዘጋጀ አውቶቡስ አለ። ዩኤንኤችሲአር አይኦኤም ደብልዩ ኤፍፒና ሌሎች በርካታ የመንግስታቱ ድርጅት ተቋማት ስደተኞቹን ተቀብለው በመርዳት ላይ ናቸው። አብዛኛው ሕዝብ የሌላ ሶስተኛ አገራት ዜጋ ሲሆን፣ ሱዳናውያን እና ወደ አገራቸው በመመለስ ላይ ያሉ ኢትዮጵያውያንም አሉባቸው። ከባለሥልጣናት ጋር እየተነጋገርን ባለንበትም በተቻለ መጠን ሁኔታው ይረጋጋል ብለን ተስፋ እናደርጋለን። የልጅነት ልምሻ ባሳደረባቸው ጉዳት በተሽከርካሪ ወንበር እገዛ የሚንቀሳቀሱት ኤርትራዊት ስደተኛ ከልጃቸው ከእናታቸውና ከሌላ ዘመዳቸው ጋር በመሆን ከተጨናነቀው የስደተኛ መጠለያ ካምፕ ውስጥ ተቀምጠው ይታያሉ። ጦርነቱ በተቀሰቀሰበት ወቅት ሆስፒታል ውስጥ ነበርን። እያንዳንዱ ታካሚ ነፍሱን ለማዳን መሮጥ ነበረበት። ሕይወታችን እንደምታዩት ነው። ወደዚህ የመጣሁት ሕይወቴን ለማዳን ነበር። አሁን ግን ያለሁት ከበዛ የስቃይ ስሜት ጋር እየታገልኩ ነው። ቄስ ደስታ ለምስግና ሌላው ኤርትራዊ ስደተኛ ናቸው። እንዲህ ሲሉ ነው ያሉበትንና ተስፋቸውን የገለጹት። ብዙ ነገር እንጠብቃለን፣ ብዙም ተስፋ እናደርጋለን ከዩኤንኤችሲአር ብዙ እንጠብቃለን። ከዚህ አስቸጋሪ ሕይወት ወጥተን ጦርነት ወደሌለበት ሰላማዊ ሕይወት ወደሚኖረን ቦታ መሄድ እንፈልጋለን። ሕይወታችንን በብዙ መንገድ ለመለወጥ ተስፋ እናደርጋለን። እዚህ የምታየዋቸው ሰዎች ሁሉ የሚጸልዩት ለዚያ ነው። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአርና የስደተኞችና ከስደት ተመላሾች አገልግሎት ድርጅት አርአርኤስ በጋራ በመሆን እንደ ብርድ ልብስ፣ የወባ ትንኝ መከላከያ አጎበር፣ የመኝታ ምንጣፎች፣ የልብስ ማጠቢያ ሳሙናዎች፣ ባልዲና ጀሪካኖች ለስደተኞችና ለጥገኝነት ጠያቂዎች በማከፋፈል ላይ ይገኛሉ። በመተማ የጊዜያዊ ማቆያ ማዕከል ውስጥ የነበሩ 445 ስደተኞችና 227 ጥገኝነት ጠያቂ ቤተሰቦች በቅርቡ ከከተማይቱ 6 ኪሎ ሜትሮች ወጣ ብሎ ወደሚገኘው ጎርፉ ተራራ ወደተባለ ሌላ ጊዜያዊ ማቆያ ተዛውረዋል። በተመሳሳይም ባለሥልጣናትና አርአርኤስ በአማራ ክልል በምዕራብ ጎንደር ዞን ሁመራ አካባቢ የስደተኞችና ጥገኝነት ጥያቄዎች ቋሚ መጠለያ ካምፕ ለማቋቋም ማውጣት ማውረድ ይዘዋል። በሱዳን ባለፉት ጥቂት ሳምንታት ውስጥ የተካሄዱት ውጊያዎች በሀገር ውስጥ ከ840 ሺህ በላይ ሰዎችን ሲያፈናቅሉ ወደ ቻድና ግብጽ የሸሹትን ሱዳናውያን ጨምሮ ቁጥራቸው ከ220 ሺህ በላይ የሚገመቱ ስደተኞችና ከስደት ተመላሾች ያቺን ሀገር ጥለው እንዲሰደዱም አድርገዋል። ጦርነቱ ወደ አገራቸው በመመለስ ላይ በሚገኙ ደቡብ ሱዳናውያን ስደተኞችና ከስደት ተመላሾች ላይም አሉታዊ ተጽዕኖ አሳድረዋል። አስቸኳይ መፍትሔ ካልተሰጠም ቁጥራቸው የበዙ ሌሎችም በደህንነት ለመቆየትና መሠረታዊ እርዳታ ፍለጋ ለመሰደድ መገደዳቸው አይቀሬ ነው። በመንግስታቱ ድርጅት የተለያዩ ክፍሎች በጋራ የሚወጠነው ይህ የስደተኞች ምላሽ እቅድ የተባለ ፕሮግራም መላው ማህበረሰብ በተባለ አቀራረብም ተቀባዩን አገሮች የሚረዳ ሲሆን መንግስታትና ማህበረሰቦችን በመደገፍ ምላሹን እንዲያቀናጁም ይደግፋል። ፕሮግራሙ በተያያዘም ድንበር አቋርጠው ለመሰደድ ለተገደዱ ወገኖች የሰብዓዊ ድጋፍ ለማቅረብ የ አንድ መቶ አርባ አጋሮቹን ዘርፈ ብዙ የስትራቴጂና የፋይናንስ መስፈርቶች ይዘረዝራል። አድማጮቻችን እያዳመጣችሁ ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛ አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን በትግራይ ክልል ጦርነቱ በፈጠረው ክፍተት ኤች አይ ቪ ከፍተኛ ስርጭት ማሳየቱን የሚመለከት ነው። በትግራይ ክልል በጦርነቱ ምክንያት በተፈጠረው ክፍተት የቫይረሱ መዛመት በከፍተኛ ደረጃ እየጨመረ ስለመሆኑ ምልክቶች መኖራቸውን የክልሉ ጤና ቢሮ የኤች አይ ቪ ኤድስ መከላከያና መቆጣጠሪያ አስተባባሪ ገለጸ። አስተባባሪው አቶ ፍሳሐ ብርሃነ ለአሜሪካ ድምፅ በሰጡት ማብራሪያ ከጦርነቱ በፊት የጸረ ኤች አይ ቪ መድኃኒት ተጠቃሚ ከነበሩት ከ46000 በላይ ሰዎች መካከል 13000 የሚሆኑት የት እንዳሉ አናውቅም ብለዋል። በመቀለ ከተማ በሚገኘው ተስፋ ህይወት የሴቶች ኤች አይ ቪ ፖዘቲቭ ማህበር በበኩሉ በጦርነቱ ጊዜ በመድኃኒት እጦት 19 አባላቱ እንደሞቱበት ገልጿል። ለማህበሩ አባላት የጦርነት ወራት ከባድ እንደነበሩና ከሰላም ስምምነቱ በኋላ ግን የተሻለ ተስፋ ማግኘቱን ማህበሩ አመልክቷል። ሙሉጌታ ጽባ ቀጣዩን ዘገባ ልኮልናል። በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ መከላከያና መቆጣጠሪያ አስተባባሪ አቶ ፍስሐ ብርሃንም ለአሜሪካ ድምፅ በሰጡት ማብራሪያ በክልሉ ከጦርነቱ በፊት የቫይረሱ ስርጭት ለመቆጣጠር ከፍተኛ እንቅስቃሴ ይደረግ እንደነበር አስታውሰዋል። ሆኖም የክልሉ የጤና ዘርፍ በጦርነቱ ምክንያት በከፍተኛ ሁኔታ በመውደሙ በትግራይ የጸረ ኤች አይቪ መድኃኒት ተጠቃሚዎች ከሩብ በላይ የሚሆኑት ያሉበትን ሁኔታ ማወቅ እንዳልተቻለ አስተባባሪው ገልጸዋል። ወደ 46 ሺ የሚሆኑ መድኃኒት ተጠቃሚዎች ነበሩ ስለዚህ እነዚህ መድኃኒት ተጠቃሚዎች በደንብ መድኃኒነታቸውን እየወሰዱ ጥሩ ደረጃ ላይ የነበርንበት ሁኔታ ነው የነበረው። አሁን ስናየው ከጦርነቱ በኋላ ግን ያው እንደሚታወቀው ጦርነቱ በጣም ከፍተኛ ጉዳት ነው ያደረሰው ማለት ነው። በተለይ በትግራይ ጤና ስርዓት ላይ ከፍተኛ ውድመት አድርሶብናል። ከነበሩን አርባ ስድስት ሺህ መድኃኒት ተጠቃሚዎች ካረንትሊ ወደ ሰላሳ ሶስት ሺህ አካባቢ ነው ያሉት ና ጤና ተቋማት የዳሰሳ አጭር ዳሰሳ አድርገን ነበርና፣ በዛ የታወቀ ነው ና እሱም ስናየ አሁን ወደ አስራ ሶስት ሺ የሚሆኑ የትን እንደገቡ አናቃቸውም። ግማሾቹ ሞተው ሊሆኑ ይችላሉ፣ ወደ ሌላ ቦታም ሄደው ሊሆኑ ይችላሉ ና በድምር ስናይ እንደዚህ ያሉ መድኃኒት ተጠቃሚዎችም የጠፉበት የተሰወሩበት ሁኔታ ነው ያለው ና ይህንን ስናይ የትግራይ የኤች አይ ቪ ስርጭት በጣም ከፍተኛ ና ፈተና ውስጥ እንደሚያስገባ ነው። ጦርነቱ በተካሄደባቸው ጊዜያት የዓለም ጤና ድርጅት ደብልዩ ኤች ኦ ወደ ክልሉ ካስገባው በመጠን ውሱን የፀረ ኤች አይ ቪ መድኃኒት በቀር ከፍተኛ እጥረት እንደነበረም አቶ ፍስሐ አውስተዋል። ከሰላም ስምምነቱ በኋላ ግን ወደ ክልሉ የፀረ ኤች አይ ቪ ኤድስ መድኃኒት መግባት መጀመሩን አስታውቀዋል። በመቀለ ከተማና አካባቢዋ የሚንቀሳቀሰውና ከአንድ ሺህ በላይ አባላት ያሉት ተስፋ ህይወት የሴቶች ኤች አይ ቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልክ አስገዶም ለእርሳቸውና ለማህበሩ አባላት የጦርነቱ ዓመታት ከባድ እንደነበሩ አስረድተዋል። በመድኃኒት እጠት ላይ እንደ አንድ እንጀራ ተበድረህ እንገዳ መጡብህ ተበድረህ ተበላለህ አይደለም። እንገዳ መጡብኛ አንድ እንጀራ ስጡኝ ብለህ ተሰጠዋል። ስድስት ወር፣ ሁለት ወር ካላት አንቺ ሁለት ወር ልትቆኝ ከአንቺ ቀንሰሽ ለአንዱ ምንድን ሰጪ ሰባት፣ ስምንት ክኔና ለስምንት ቀን አምስት ክኔና ለአምስት ቀን አስር ክኔና ለአስር ቀን ስሰጥ ተከፋፍለን ስንጠቀም የሰነበት ነው አንድ አስራ ዘጠኝ ሰዎች መድኃኒት አጥቶ ኢክስ በይር መድኃኒት እንደተሰጣቸው ነው። መድኃኒትም የለም፣ ተደራቢ በሽታም አላቸው። ሌላ ተጨማሪ በሽታም ያዘባቸው። በሕክምና ላይ በነጻ የሚያገኙት የነበረ በነጻ የለም፣ መድኃኒትም የለም። ከጦርነቱ ላይ 19 አባሎቻችን ያው አስቆጥረ ያለው ነው ተውቦናልኛ በመቀለ አካባቢዋን ያሉ የሰሜን ኢትዮጵያን ጦርነት ተከትሎም በክልሉ ቫይረሱ በከፍተኛ ደረጃ እየተዛመተ እንደሚገኝ ጠቋሚ ምልክቶች መኖራቸውን የገለጹት አቶ ፍስሀም በጦርነቱ ወቅት በሴቶች ላይ የተፈጸሙ ጾታዊ ጥቃትና በኢኮኖሚያዊ ችግር ምክንያት ወደ ወሲብ ንግድ የሚገቡ ሴቶች ቁጥር መጨመሩ አብራርተዋል። ትራንስፖርት አልነበረም፣ የመድኃኒት አቅርቦትም አልነበረም፣ የኮንዶም አቅርቦትም አልነበረም። እንደፈለገ ሰው መከላከል የሚችልበት ሁኔታ ሁሉም ነገር ያው የወደመበት ሁኔታ ነው የነበረውና ይህን ሁሉን ድምር ስናየው ተፈናቃዮችም አሉ፣ የተፈናቅሉ ዜጎች አሉ። እነዚህም ስናያቸው በድምር የእነዚህ ሁሉ እንቅስቃሴ የኤች አይ ቪ በሽታን ስርጭት እንደሚጨምር ነው የሚያመለክተን። ማለት በክልሉ በተወሰነ መልኩ የቫይረሱ ምርመራ እየተካሄደ ነው ያሉት አስተባባሪው በዚህም ስርጭቱ የመጨመር አዝማሚያ እንደሚያሳይ አመልክተዋል። ፆታዊ ጥቃት ከተፈጸመባቸው ሴቶች አምስት በመቶዎቹ ቫይረሱ በደማቸው እንዳለ በምርመራ መረጋገጡን ገልጸዋል። የስርጭቱ መጠን በትክክል ለማወቅ በቀጣይ ሰፊ ጥናት እንደሚያስፈልግ አቶ ፍስሀ ተናግረዋል። ተስፋ ህይወት የሴቶች ኤች አይ ቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልክዓ በሰጡት አስተያየት ከሰላም ስምምነቱ በኋላ የተሻለ ተስፋ እንዳገኙ ገልጸዋል። ሰላም ለራሱ መድኃኒት ነው። ሰላም ለራሱ አንተ ውለህ ስትገባ በሰላም ገብተህ በሰላም አድረህ ያለችን በልተህ ከሌለህም ውሃ ጠጥተህ ብትውልም ያው ሰላም ስለሚያሸንፍ ሰላም አለ መድኃኒትም ደግሞ ትንሽ የተሻለ ከነበረው የሁለት ሳምንት ራቅ ያሉ የአንድ ወር ያለን ደሞ ሁለት ሳምንት ሶስት ሳምንት ስለሚሰጥ ያለ አሁንም መቀጠል ነው ያለበት። በአሁኑ ጊዜ በክልሉ ጥቅም ላይ እየዋለ ያለው የቫይረሱ መመርመሪያ ለክልሉ ባለሙያዎች አዲስ መሆኑን የጠቀሱት አቶ ፈሰሐ ብርሃነ የመመርመሪያው አጠቃቀም አስመልክቶ ስልጠና እየተሰጣቸው እንደሆነ አስታውቀዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መ ሙልጌታን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችን ነው። በመቀጠል ደግሞ በብዙሃን መገናኛ የሴት ተንታኞች ተሳትፎ ዝቅተኛ መሆኑ ስለመገለጹ የሚናገረውን ዘገባ እናሰማችኋለን። የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር ሴቶች በዜናና በመረጃ ምንጭነት ያላቸው ተሳትፎ ከ12 በመቶ እንደማይበልጥ በጥናት ማረጋገጡን አስታውቀዋል። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ ለአሜሪካ ድምፅ ሲናገሩ በብዙሃን መገናኛው ላይ ለሚታየው ዝቅተኛ የሴቶች ተሳትፎ የተለያዩ ምክንያቶች እንደሚቀርቡ ገልጸዋል። በዚሁ ጉዳይ ለአሜሪካ ድምፅ አስቴት የሰጡ ጋዜጠኞችም በልዩ ልዩ ርዕሶች ዙሪያ መረጃ የሚሰጡ ሴት ባለሙያዎች ማግኘት ከባድ እንደሆነ ተናግረዋል። ኢትዮጵያ የብዙሀን መገናኛ ባለሙያ ሴቶች ማህበር ይህን ችግር ለመቅረፍ ያግዛል ያለውን የሴት ባለሙያዎች መዘርዘር የመረጃ ቋት እንዳዘጋጀም ተሰምቷል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልኳል። የኢትዮጵያ የብዙሀን መገናኛ ባለሙያ ሴቶች ማህበር የቦርድ ሊቀመንበር ርብቃ ታደሰ በዘርፉ ያለውን የሴቶች ተሳትፎ የሚቃኝ ጥናት መደረጉን ጠቅሰው ተሳትፏቸውም ዝቅተኛ መሆኑን አረጋግጠናል ብለዋል። የተለያዩ ጥናቶችን አድርገናል። ሴቶች ሚዲያ ላይ ያላቸው ራሳቸውን እንዴት ፕሬዘንት ያደርጋሉ ይታያሉ ወይ ይጠየቃሉ ወይ በዜና ምንጭነት ራሳቸውን ያወጣሉ ወይ፣ በሌላ ሙያዊ የሆነ ትንተና ላይ ይሳተፋሉ ወይ፣ ውይይቶች በሚደረጉበት መድረክ ላይ ራሳቸውን ያወጣሉ ወይ የሚለውን ጥናት አድርገን ነበር። ከቢቢሲ ሚዲያ ጋር ሰፖርት አግኝተን ማለት ነው። እና እዛ ላይ የሚታየው ከ12 በመቶ ያልበለጠ እንደሆነ ነው የሴቶች ተሳትፎ በሚዲያ ማለት ነው። ለምንድን ነው የሚለውን ጥያቄ ብዙ ጊዜ ስናነሳ ከጋዜጠኞችም ከሌሎች ተቋማት የምናገኘው የት አሉ የሚል ነው። በብዙሃን መገናኛ የሴቶች ተሳትፎ ለምን አናሳ እንደሆነ አስተያየት እንዲሰጡን የጠየቅናቸው ጋዜጠኞችም የተለያየ ምላሽ ሰጥተውናል። በሸገር ሬዲዮ በሴቶች ዙሪያ የሚያጠነጥን ይመችሽ የተሰኘ ፕሮግራም አዘጋጅ መልካም ሰው ሰለሞን ለችግሩ ምክንያት ይሆናል ያለችውን ነገር እንዲህ ታብራራለች። ከሴቶች ሁል ጊዜ ፐርፌክሽን ይጠበቃል። ስህተት አይታለፍም። ብዙ ጊዜ ሴቶች ላይ ሴት ስለሆነች ነው የሚል ነገር ስላለ ብዙዎቹ ኤክስፐርትም ሆኑ በኃላፊነት ቦታም ላይ ያሉ የፖለቲካ ስልጣንም ላይ ያሉት ሴቶች ያንን በመፍራት ዝግጅት ይፈልጋሉ ቀድመው። ድንገት ጠርታቸው መጥተው ሊያወሩልህ አይችሉም። እንደዛ ሲሆን ብዙ ጊዜ ሴቶች ፈቃደኛ የሆኑም ለምን ፐርፌክት የሆነ ፐርፌክሽን ስለሚፈልጉ ወይም ጥንቅቅ ያለ ነገር ይዘው መገኘት ስለሚፈልጉ ነው። በአርትስ ቴሌቪዥን የሴቶችና ቤተሰብ ፕሮግራም አዘጋጅ የሆነችው እመቤት ደመቀ በበኩሏ ጋዜጠኞች ሴት ባለሙያዎችን በመረጃ ምንጭነት ለመጠቀም ስንፈልግ የተለያዩ ችግሮች ይገጥሙናል ትላለች። ብዙ ጊዜ ሚዲያውን ስናየው እንደ ባለሙያ ሆኖ የሚቀርቡት መረጃ የሚሰጡት ኢንተርቪው የሚደረጉት በብዛት ወንዶች ናቸው። ሴቶችን ማግኘት በጣም አስቸጋሪ ነው። ሴት ባለሙያዎች ስለሌሉ አይደለም፣ አክሰሱም የለም። ምን ያህል ባለሙያ ሴት ባለሙያዎች አሉን ብሎ ሰርች ማድረጉ በጣም ያስቸግራል። እንደገና ደግሞ ሴቶቹም ራሳቸውን እንደ ወንዶቹ ወደ ሚዲያ አያመጡ። ጉዳዩን ታውቀዋለች በደንብ ያቺ ባለሙያ እዛ ጋር ሆና የምትሰራው ነገር ነው ውጤት ሁኔታ የማይሆነችበት ነገር ነው ግን፣ ወደ ሚዲያ መምጣት ሴቶቹ ብዙ አልለመዱም። በደንብ ነው ከልባቸው ነው የሚሰሩት። ውጤት የሚያመጣ ለውጥ የሚያመጣ ነገር ነው የሚሰሩት። ግን ደግሞ ራሳቸውን የሰሩትን ስራ ፕሮሞት ማድረግ ላይ ይቀራቸዋል። ወጥተው አይናገሩም። ሚዲያ ላይ የነሱም እንደ ኤክስፐርት መምጣት አለባቸው። የእነሱ አመለካከትም ሚዲያው ላይ መስተናገድ አለበት እና ይሄ በጣም ስለሚጎል ለማህበረሰቡም ደግሞ የሚደርሰውን መረጃ ግማሽ ያደርገዋል ወንዶቹ ብቻ መጥተው ሴቶቹ ሲቀሩ ግማሽ መረጃ ነው የምንሰጠው። ይሄ ዓለም ደግሞ የሁለቱም ነው። የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር በዘርፉ የሚታየውን የሴቶች ተሳትፎ ማነስ ለማስተካከል ያግዛል ያለውን የሴት ባለሙያዎች መዘርዝር አዘጋጅቷል። በመጽሐፍ መልክ የተዘጋጀው ይኸው መዘርዝር በብዙሃን መገናኛ ሥራዎች ሊያግዙ የሚችሉ በተለያዩ መስኮች ያሉትን ሴት ባለሙያዎች ሙሉ መረጃ የያዘ ቋት ነው። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ የሴት ባለሙያዎች መዘርዝሩን ለማዘጋጀት ረዥም ጊዜ መውሰዱን ገልጸው፣ በመጨረሻ ግን ሌሎችንም በሚያነሳሳ መልኩ ለህትመት መብቃቱን አመልክቷል። አሁን እንግዲህ ሁለቱ ዘጠና ሰባት ኤክስፐርቶች እና አሁን ያጠቃቅለል ውስጥ በፈቃደኝነት ላይ በመሆኑ ነው ያነሰው ቁጥሩ እንጂ ብዙ ሴት ባለሙያዎች አሉ። እኛ ሚዲያው ላይ የሴቶችን እይታ ለማብዛትና አሉ የሚለውንም ነገር ለማሳወቅ ያሉትንም በሙያቸው ራሳቸውንም ገልጠው ራሳቸውን ለማብራራት እንዲችሉ ለእኛም ብቻ ሳይሆን ለራሳቸውም ፕሮሞት ለማድረግ የተሰራው እና የዜና ምንጭም መሆን እንዲችሉ በየሚዲያው የሚታየውን ክፍተት ለመሙላት እንዲያግዝ ነው። እንግዲህ የሴት ባለሙያዎች መዘርዝር መዘጋጀት በብዙሃን መገናኛው ዘርፍ ያለውን አናሳ የሴቶች ተሳትፎን ለማሻሻል አንድ እርምጃ ወደፊት ይወስድናል የሚሉት የማህበሩ ቦርድ አባል መሰረት ከበደ በበኩላቸው የተዘጋጀው የመረጃ ቋት በሕዝቡ ዘንድ ያለውን የተሳሳተ ግንዛቤ ለመቀየር እንደሚያግዝም ተናግረዋል። አንድ አመለካከት አለን ሴቶች በተወሰኑ ሙያዎች ብቻ ነው ያሉት በሚባላል አሁን ይሄኛውን ለመቅረፍ ያግዛል። ሴቶች በበርካታ መስኮች ውስጥ አሉ። ቁጥራቸው ሊያንስም ሊበዛም ይችላል። ሴቶቹን ምንድን ለምንድን ነው የመረጃ ምንጭና የዜና ምንጭ ማድረግ የሚያስፈልገው? ምክንያቱም በርካታ ብዙ ሴቶች በነዚህ ሴቶች መነሳሳት ያለባቸው ሴቶች አሉ። ወጣቶችም ሊሆኑ ይችላሉ፣ ጎልማሶችም ሊሆኑ ይችላሉ። ስለዚህ እነዚህ ሴቶች መነሳሳት ስላለባቸው ይሄንን የመረጃ መዘርዝር አዘጋጅተን ማቅረብ አለብን፣ ማስተዋወቅ አለብን። የሴት ባለሙያዎች መዘርዝሩን ለማስመረቅ በተዘጋጀው ስነ ስርዓት ላይ የተገኙ ተሳታፊዎች በብዙሃን መገናኛ ዘርፉ ላይ ያለውን የሴቶች ተሳትፎ ለማሳደግ የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባቸው አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ገብረ ሚካኤልን እናመሰግናለን። ለምሽቱ ከያዝንላችሁ ሌሎች ዘገባዎች መካከል ወደ አንደኛው ስንሻገር በቻድ የሱዳን ፍልሰተኞች ቁጥር በሳምንት ውስጥ በእጥፍ መጨመሩ ተሰምቷል። በሱዳን በሁለቱ ተፋላሚ ኃይሎች መካከል ውጊያው ከተቀሰቀሰ ካለፈው ወር ወዲህ ወደ ቻድ የፈለሱት ሱዳናውያን ቁጥር ባለፉት ሳምንታት ውስጥ በእጥፍ ጨምረው ስልሳ ሺህ መድረሱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታውቋል። አብዛኞቹ ፍልሰተኞችም ህጻናትና ሴቶች እንደሆኑ ተገልጿል። ሄንሪ ዊልኪንሰን ቦሮታ በቻድ አዲስ በተመሠረተው የስደተኛ መቀበያ ጣቢያ የደረሱ ፍልሰተኞችን አነጋግረው ያሰናዳውን የደንገረሞ ታሰማናለች። ግብረሰናይ ቡድኖች ባለፈው ሳምንት ከሱዳን በመነሳት ቻድ የገቡትን ሰላሳ ሺህ የሚደርሱ ስደተኞች ለማገዝ እየታገሉ ነው። ይሁን እንጂ የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ከአውሮፓውያኑ ሚያዝያ 15 2023 አንስቶ ወደ ቻድ መግባት የጀመሩት ስደተኞች ቁጥራቸው በእጥፍ አድጓል ይላል። አዳዲሶቹን ስደተኞች ባሉበት ቦታ ለመጎብኘት የአሜሪካ ድምጽ ዘጋቢ ከቻድ ዋና ከተማ ኢንጀሚ በአውሮፕላን ብሎም ደግሞ በቻድና በሱዳን ድንበር ላይ የምትገኘው የገጠር ከተማ ወደ ሆነችው ቦራታ ለመድረስ የአራት ሰዓት መንገድ በመኪና ተጉዞ ደርሷል። በዚህ ስፍራ ከዚህ ቀደም ያልነበረ ከተማ የሚያህል አዲስ ሰፈራ ተመስርቷል። ስደተኞቹ የመጡት አረብ ሱዳናውያን ጥቁሮቹን ሱዳናውያኖች ከሚያሸብሩበትና በማህበረሰቦች መካከል የሰፈነ ሕገ ወጥነት እንዲሁም ብጥብጥ ካለበት ከምዕራባዊ ዳርፉር ነው። ከድጃ አርበርብን አብድራህማን ለአሜሪካ ድምጽ ከቦራታ መምጣቷን አስታውቃለች። በግጭቱ ምክንያት ከኮንጋን ነው የመጣ ነው። እጅግ ብዙ ሽብርተኞች አሉ። ለዛ ነው ብዙ ስደተኞች ወደዛ የፈለሱት። ይህንን ብቻ ነው ይዤ መውጣት የቻልኩት። እዚህ ያለ ነው ለምግብ እና ለደህንነት ነው ሲሉ ነበር የተናገሩት። ይህ በእንዲህ እንዳለ አይዛክ ባካር በቦራታ ካለፈው ሳምንት ጀምሮ መኖር ጀምሯል። ከመሸሹ በፊት ታጣቂ ቡድኖች ይኖሩበት የነበረውን ኮንጋ ከተማ ሲያወድሙ ተመልክቻለሁ ይላል። ገንዘብ ለመዝረፍ የሰዎችን ቤት እየሰበሩ ነው የሚገቡት። ገንዘብ ካላገኙ በጉልበት ከመኖሪያ ቤት አስወጥተው ወደ ደቡብ ይልኮሃል፣ አለያም ይገድሉሃል። ሰዎች ሲገደሉ አይቻቸዋለሁ። ስልክ ቢኖረኝ ኖሮ በቪዲዮ ቀርጸው ነበር። የቦራታ ከንቲባ ቶኮ ባሃት ስደተኞችን በመቀበላቸው ደስተኛ መሆናቸውን ይናገራሉ። ከንቲባው ድንበር ተሻግረው ካሉ ማህበረሰቦች ጋር የእሳቸው ማህበረሰቦች ትስስር እንዳላቸውም ያነሳሉ። ይሁን እንጂ የእርዳታ አቅርቦት እጥረት አለ። እነዚህ ሰዎች እጅግ በጣም ብዙ የምግብና በተለይም ደግሞ የውሃ እርዳታ ይሻሉ። ዝናብ ባለመኖሩ የውሃ እጥረት አለ። እርዳታ የሚሹ ሕጻናትና ስራ የሌላቸው ስደተኞች አሉ። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን መሠረታዊ መጸዳጃዎችን ቢያዘጋጅም ነገር ግን በውሃ አቅርቦት ዙሪያ ብዙ መሰራት አለበት ሲል ያስጠነቅቃል። ዩጂን ቢዩን የኮሚሽኑ ቃል አቀባይ ናቸው። ፍላጎቱ እጅግ ግዙፍ ነው። ነገር ግን የኛ የድጋፍ አቅርቦት በፈንድ የተነሳ እጥረት ገጥሞታል። የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ እንዲሁም ደግሞ ለአዲስ መጪዎቹ ድጋፍ ማድረጉን እንዲቀጥል ጥሪ እያደረግን ነው ብለዋል። በቻድ የዝናቡ ወቅት በዚህ ወር ይጀምራል። ወደ ቦራታ የሚወስደው ጉድጓዳማ መንገድም በቅርቡ በውሃ ሊሞላ ስለሚችል አካባቢውን መድረስ ለእርዳታ ሰጪ ቡድኖች አዳጋች ይሆናል። ለሄነሪ ዊልኪንስ ዘገባ እደን ገረመው ከዋሽንግተን ዲሲ አድማጮቻችን፣ እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ከመላ የቪኦኤ ባልደረቦቼ ጋር በመሆን በዚሁ እሰናበታችኋለሁ። መልካም የሳምንት ማገባደጅ ይሆንላችሁ።